ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። መስከረም 1 2010 ዓ ምት እንኳን ለአዲሱ ዓመት በሰላም አደረሳችሁ። የጋቢና ጉዞአችን በዚች አዲስ ዓመት አዲስ ቀን ይቀጥላል። ከመስታወት አረጋው ጋር አብረናችሁ እንጓዛለን፣ አብረን እናመሻለን። እኔም ለዛሬ ለ2010 ዓ ምት የመጀመሪያዋ ምሽት እንደምናመሻችሁ በማለት እንኳን አደረሳችሁ በማለት ነው የምጀምረው እንኳን አደረሰሽ መስታወት እንኳን አደረሰን ሄኖክ በዛሬ ጋቢና ቄጤ ማጎዝ ጉዘን ፈንዲሻ የረጨን አብረናቸው እናመሻለን አይደል ሄኖክ ልክ ነው በያላችሁበት መልካም በዓል አድማጮቻችን የጋቢና እንግዶቻችንን ከየቦታው አሳፍረናል ቀዳሚዎቹ እናንተው ናችሁ ከቤተሰብ ጋር ምናምን በውጭ ከሚኖሩ ደግሞ የአዲስ አመት እንግዳችን ኢክራም ሰይድ ናት። ኢትዮጵያዊትም ኤርትራዊትም ወጣት ነች። ግጥም ትጽፋለች። በምትኖርበት ካናዳ ሀገር ከወጣቶችና ከሕፃናት ጋር አብራ ትሰራለች። የአዲስ አመት እንግዳችን ይክራም አንድ ሀሳብ አለኝ ወይም መልእክት አለኝ። የሰላም፣ የደስታ፣ የፍቅር፣ የመስማማት፣ የመደማመጥ ና የመከባበር ያድርግልን። ሁለት ሺህ አስርን በቃ እንዲህ ብለን እንጠብቀው ተዘጋጅተናል። ኦኬ ሃፒ ኒው የር። በዚሁ በአዲሱ አመት ዋዜማ ደግሞ እዚህ ዋሽንግተን ዲሲ ና አካባቢዋ የሚኖሩ ኢትዮጵያውያን ሁላችንም እስከምናሸንፍ በአንድነት እንሩጥ ሲሉ የአምስት ኪሎ ሜትር ሩጫ አድርገዋል። የመጣሁት ከአዲስ አበባ ነው። አዲሱን አመት ለማክበር ነው። ይሄን ውድድር የመጣው አንድ ላይ እንሆና እናክብር አንድ እስከምንኖር ሮጣለን። የምንይዘው አመት የተሻለና ፍትህ የተሞላበት እንዲሆን ለመመኘት ነው የመጣሁት። ዛሬ ሁሉንም ከዝግጅቶቻችን ታገኙታላችሁ። ሄኖክ አብረን እንግዲህ ስለምንቀጥል ነው የሚቀጥለው አመት ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብረንም በለው አብራችሁን፣ ካድማስተሻገሩ መልካም አዲስ አመት። ዜና እናስቀድም። እንደምናመሻችው በድጋሚ የሶማሌው አሸባሪ ቡድን አልሻባብ ከኬንያ ጋር በሚያገናኘው ድንበር ላይ በምትገኝ አንድ ቁልፍ ከተማ ላይ ዛሬ ሰኞ ጥቃት ማካሄዱን ነዋሪዎች ተናግረዋል። ጥቃቱ የተጀመረው ነውጠኛው ቡድን ማለዳ ላይ ከተማይቱን ከሁሉም አቅጣጫ ከወረወረ በኋላ መሆኑም ታውቋል። ሁለት ቤሌድ ሀዎ ነዋሪዎች እንዳስታወቁት የአልሻባብ ተዋጊዎች በመጀመሪያ ከከተማይቱ ስድስት ኪሎ ሜትር ርቀት ላይ የሚገኘውን ወታደራዊ ጦር ሰፈር አጥቅተዋል። ሁለተኛው ጥቃት የተፈጸመው ከተማይቱ ውስጥ በሚገኘው ፖሊስ ጣቢያው ላይ ባነጣጠረ ወታደራዊ ውጊያ መሆኑን የቀድሞ አስተዳዳሪ ገልጸዋል። በፖሊስ ጣቢያው በፖሊስ ጣቢያው አካባቢ ከባድ የተኩስ ልውውጥ መካሄዱም ታውቋል። አሸባሪው ቡድን አልሸባብ ጥቃት ለማድረስ በመዛቱ አሜሪካውያን ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓዙ የውጭ ጉዳይ ሚኒስቴሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማስጠንቀቂያ አውጥቷል። በተጨማሪም የዩናይትድ ስቴትስ ዜጎች በመላ ሀገሪቱ ሊደርስ ከሚችለው ጥቃት ራሳቸውን እንዲጠብቁ ማስጠንቅቋል። በዚሁ መሰረት የውጭ ጉዳይ ሚኒስቴሩ ሰሜናዊ ምስራቅ ኬንያ ውስጥ ወደሚገኙት ማንዴራ ዋጂና ጋሪሳ ቀበሌዎች፣ ወደ ጣና ባህርና ላሙ የወደብ ከተሞች እንዳይጓዙ አስጠንቅቋል። ኢርማ በመባል የተሰየመው ዝናብ የቀላቀለ ኃይለኛ አውሎ ንፋስ ዛሬ ሰኞ ወደ ቀላል ማዕበልነት ተለውጦ ሰሜን ፍሎሪዳና ደቡባዊ ጆርጂያን ማዳረሱ ተሰምቷል። ምንም እንኳ በቀላል ማዕበልነት ቢፈረጅም አደገኛነቱ እንዳለ መሆኑ ታውቋል። የዩናይትድ ስቴትስ ብሔራዊ የሃሪኬን ማዕከል እንዳስጠነቀቀው ኢርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ወደቦችን ሊያውድም የሚችል ኃይል አለው። በስተመጨረሻም አፍጋኒስታን ውስጥ አንድ አጥፍቶ ጠፊ ቦምብ የያዘች መኪናው ከአንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወታደራዊ ተሽከርካሪ ጋር ዛሬ ሰኞ በማላተም አነስተኛ ቁጥር ያላቸውን የውጭ ሀገር ወታደሮችና የአፍጋን ሲቪሎችን ማቁሰሉን ባለስልጣናት አስታውቀዋል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን በአዲስ ዓመት ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። አዲስ ዓመት ሆነ። እሺ፣ የእርስዎ ቅድም ምንድን ነው ያለው? እዛ ብቻ አንቱ ልበል አንተ ልበል? ያው ሲባል ያው ፋይናንሺያልም ተቀልሽ ወጪው ብዙ ነው።

የሚል የበዓል አስተባበር እያሳለፍን ነው። ከቤተሰብ ከጓደኛ አጠቃላይ ማህበረሰቡ ጋር ሆነን በዓሉን እያከበርን ነው ያለ ነው። ሀረር ላይ ሙስሊም ክርስቲያኑ አጠቃላይ ማህበረሰቡ አንድ ላይ ነው። አዲስ አመትንም ሆነ በተለያዩ ሃይማኖታዊ ባህሎችን እምናከብረው ያው ከወትሮ የተለየ ነገር ምንም አዲስ ነገር የለም። ያው እኛ በሰላም በፍቅር በአንድነት በመሆን እየተጠያየቅን እነሱ ቤት እየሄድን እኛ ቤት እየመጡ ጓደኞቻችን ወንድሞቻችን በዚህ ሁኔታ ነው በዓሉን እያከበርነው እና በጣም ደስ የሚል በዓል ነው። ምን አቀዱ በዚህ አመት እርሶ በግሎ ያ? በዚህ አመት ትምህርቴን ለመማር የቀረሙ ድራጌዎች ለማድረግ እና ስራዬን ደግሞ የሚሰራበትን ችግኝ በአግብ ደግሞ ለማጠናጠቅ ነው ያሰብኩት። ሰዎቹ በጣም በሚገርም እንደሚገርብ ሁኔታ ነው። እንዲሁም እንደዚህ አይነት በዓል አከባበር እስካሁን እኔ ካሳለፍኳቸው ውስጥ አይቼም አላውቅም። ምን ለየት አድርገው? አዎ የተለያየ ጓደኞቻችን በተለያየ ፊልዶች በተለያየ ቦታ ላይ በተለያየ ክልል ለስራ ይሄዳሉ። ተመልሰው ደግሞ ወደ እናታቸውን ለመጠየቅ ቤተሰቦቻቸውን ለመጠየቅ ይመጣሉ። አንድ ላይ ተሰባስበን የሰፈር ልጆች ደስ የሚል ሁኔታ ነው የምናከብረው በዓሉ እና በጣም ደስ የሚል ሁሉ ምንም የጎደለብን ነገር የለም። ደስ የሚል በዓሉ አዲስ አመት በሰራም በደስታ ነው የተቀበል የእርስ ወቅድ ምንድን ነው በዚህ አመት በጣም እኔ በዚህ አመት በራሳችን እንትን ማለት ቤቶች መኖሪያ ቤቶች በማህበር እንትን ብለን ለመገንባት ነው እቅዳችን እና በጣም ያምንም አሁን ብንጀምርበት ጊዜ ነው። እና እቅዳችን አጠናቀን ወደ ትግበራ የምንገባበት ወቅት ነው አሁን። ነገራችንን ሰላም ያድርግልን፣ እንጠትልበታለን የሚል ነው። ምንሆነ ያለን መልካም በዓል ይሆንላችሁ። እናመሰግናለን። ለእናንተ መልካም በዓል መልካም አዲስ አመት ይሆንላችሁ። እናመሰግናለን። ሁላችሁንም እንግዲህ በያላችሁበት መልካም በዓል። የዛሬ ጋቢና የአዲስ ዓመት እንግዳችን ደግሞ በውጭ ከሚኖሩት ወጣት የማህበረሰብ አገልጋይ ናት። ገጣሚ፣ አስተማሪ፣ ደስ የምትል ሙደኛ የመርካቶ ልጅ ናት። ትውልዷ ኢትዮጵያዊና ኤርትራዊ እንዲያውም፣ ፌስቡክ ላይ እኔ ማነኝ የሚል ግጥም ላይ ታውቋት ይሆናል። መስታወት አይተሽ ከሆነ በተለይ ኢክራም ሰይድ ትባላለች። ገና በሕፃንነቷ ነው በነገርሽ ላይ ወደ ካናዳ የመጣችው። እስኪ በግጥሟ እናስታውሳችሁ እና በዓሉን እዚህ ጋቢና ተሳፍራ አብራን ትቆያለች። ግጥም ሶስተኛ ሶ አይ ሆፕ ዩ ላይክ እንሄኛው አርዕስት አለው አክቹዋሊ ኢትስ ካልድ እኔ ማን ነኝ። ከሀገሬ እስከወጣ ድረስ ማንነቴን አሳምሬ ያውቅ ነበር። ኢትዮጵያዊ ነኝ ኤርትራዊ ነኝ፣ ሳላን ገራገር ቃሌም ሳይሰበር ሲያሰኘን በአማርኛ ሲያሰኘን በትግርኛ ሁለት ቋንቋ ነበር በቤታችን። አምን ነበር እንደሆን ኩድለኛ ለአያቴ ማአሬ ለአባቴ አንበሳ ለሰፈራችን በጥባጭ ብዙ ትዝታለኝ የማይረሳ እኔ ማን ነኝ? የበረንበራት ስራጅ ኑር ሁሴን የልጅ ልጅ በእንክብካቤ ያደኩ በዘምዘም ስራጅ በእናቴ እጅ ዞር ስል ቢላል መስጊድ፣ ቀና ስል ሞቢል ቤንዚን ማደያ፣ ወደ ቀኝ ካመራው መርካቶ፣ ወደ ግራ ካመራው ታይዋን ተራ መሐመድ ሰዒድ ኣብዱ ካሕሳይ ኣባቴ መጣካ ድቀይሕ ፈጣሪ ከነይ በላይ ስለፈለገ ወሰደብኝ ጠግቤ ሳላይ። የዜግነት ክብር ዘመር እንጧጧት የአስራ ሶስት ስት ወር ፀሐይን መቼም አልመኝም ነበር ማጣት። ጊዜ የማይለውጠው ነገር የለም ሰው ከሀገሩ ይወጣል፣ አላማችን ሳይሳካ ይቀራል። በሰው ሀገር የእኛው ሰው ይንቀናል። የእናቴን ምክር እያስታወስኩ ስኖር እየከፋኝ ፈርቼ፣ የባሰው መጥቶ አናቴ ላይ ዱብ አለ። ብለው ጠሩኝ አምቼ። ማነው ነው አምቼ? የአምቼስ ሀገር የት ነው? ኢትዮጵያ ተወልጄ አድጌ፣ ማነ ሀንትስ የኔን ማንነት የምትገልጸው? ያደግኩበት የተወለድኩበት፣ እሱ ነው የእኔ ማስታወሻ። የቤተሰብሽ ደም ነው ከኤርትራ አይደለሽም አሉኝ። አበሻ ያበሻ ትርጉምስ ምንድን ነው? አመጡልኝ ትርጉም ዘመናዊ። ብትወለጅም ብታድጊም አዲስ አበባ አይደለሽም አሉኝ። ኢትዮጵያዊ አረፒያሳ ትመስክር። የገብረ ትንሣኤ ኬክ ቤት መርካቶ ሰፈሬም ትመስክር። ማንስ ሊነጥቀኝ የእኔን መሬት? የልደት ካርዴ መስክር ይላል ትውልድ። ኢትዮጵያ ወረቀት ማንነትሽን አይገልጽም አሉኝ ጆሮ የላቸውም፣ መስሚያ ደረሰኝ ሰበር ዜና። ኤርትራዊነቴንም መግለጽ እንደማልችል አመታት አለፈ። በትዕግስት ይችም ቀን ታልፋለች ስል ነጮች ቢሰሙ አይደንቲቲ ክራይስስ ይሉታል። ወገኔም ሲሰማ የራሴን ዜግነት ሊወስድ ተዘጋጅቷል። እኔ ማን ነኝ? ምንጊዜም ኢትዮጵያዊ ማንነቴን የማረሳ ኤርትራዊ ከምንም በላይ ሰው ነኝ፣ አምላክ ፈልጎ የፈጠረኝ ሆ ብለን መጣን ሆ ብለን እማማ አሉ ብለን ሆ ብለን ሰላም የጋቢና ተመልካቾች እንዴት ናችሁ? ኢክራም እባላለሁ። ግጥም በጣም መጽሐፍ እወዳለሁ። ምናልባት በእኔ ማነኝ ግጥም አይታችሁኝ ታውቁ ይሆናል። አዲስ አበባ ተወልጄን ያደግኩት መርካቶ ወይም መሳለሚያ። መሳለሚያን ካላወቃችሁት ያው በመርካቶ ታውቁታላችሁ። በህፃንነቴ ካናዳ ቫንኩቨር ከተማ ሄጄ ነው የኖርኩት እስካሁን ድረስ ማለት ነው። እና ለአዲስ አመት አንድ ሀሳብ አለኝ ወይም መልእክት አለኝ። የሰላም የደስታ የፍቅር የመስማማት የመደማመጥ እና የመከባበሪያ አድርግልን ሁለት ሺ አስርን በቃ እንዲህ ብለን እንጠብቀው ተዘጋጅተናል። ኦኬ አበባየች ለምለም፣ አበባየሆሽ ለምለም፣ ባልንጀሮቼ ግቡ በተራ ታቁታላችሁ። ግጥም ለምንድን ነው የምጽፈው? ግጥም የምጽፍበት ምክንያት ከመናገር ይልቅ በመጻፍ ስሜቴን መግለጽ ይቀለኛል ብዬ ስለማስብ ነው። ስለ ሀገሬ፣ ስለ ማንነቴ በኢትዮጵያዊነቴ በጣም እንደምኮራ ለሰው ለማሳየት ለማስተዋወቅ በኤርትራዊነቴም እንደምኮራ ለማስተዋወቅ የኔን በተለያዩ በተለያዩ አመለካከቶች የሀገሬን ጉዳይ እንዴት አድርጌ እንደማየው ያ እንደዚ አይነት ነገር። ስለ ፍቅር አንዳንዴ ስለ ፍቅር በጣም ነው የምጽፈው። ፍቅር ማለት ለእኔ ለሕይወቴ ሰላም የሚሰጠኝ ነገር ነው። በተለያየ አኳያ ነው የምታገኘው፣ ከጓደኛ ታገኘዋለህ፣ ከቤተሰብ ታገኘዋለህ፣ ከፍቅረኛ ልታገኘው ትችላለህ። ፍቅር ማለት መስማማት ማለት ነው። ፍቅር ማለት መደማመጥ፣ ለአንተ እንደምታስበው ለሰው ደግሞ ማሰብ። የተለያዩ ትርጉሞች አሉት ብዬ አስባለሁ። ስለ ማንነት ስታወሪ እስኪ ስለ ስለ ቤተሰብሽና ያደግሽበትን ቤት ግለጭልን። በጣም በጣም ደስ የሚል ልጅነት ነው ያሳለፍኩት። አዲስ አበባ ውስጥ አውቶብስ ተራ፣ መርካቶ፣ መሳለሚያ አካባቢ መሳለሚያ ነው የምኖረው ዛሬ የተወለድኩት። በቃ ሁሉንም ነገር አድርጌ ነው ያደግኩት አባሮች ተጫዎቼ ትምህርት ቤት ሊቀጠቅጡ ስሉ ቤት ድረስ እየረጥኩ ነበር የምመጣው። ቡና ሲፈላ ጎረቤት መጥራት፣ ቤቱን ማተረማመስ አበባዬው ሲሆን ከበሮ ነበረኝ። እኔ የነበርኩኝ ዋና መሪ። ገንዘቡን እንዳለ በፊኛ ና በርችት ነበር የምናጠፋው። ለአበባዬዎች ጊዜ እኔ ቃቃ ተጫዎቼን ያደግኩት በጭቃ አብኩተን ገንፎ ምናምን እንድል ነበር ውሃ አፍሰንበት። ደስ የሚል ልጅነት ነበር ያሳለፍኩት። በጣም በነፃነት ነው ያደግኩት። እስክስታ እየተወዛወዝኩ ህብረት ትርኢት ሲመጣ በቃ አጎቴ ራሱ እንዴ ጃምቦ ጃምቦ ነው የሚለኝ፣ እንዴ ጃምቦ አንተ ነው የምናየው ወይስ ቴሌቪዥን እስከሚለኝ ድረስ እና ያ ደስ የሚል ልጅነት ነበር ያሳለፍኩት። የሚገርምሽ እኔ የልጅነት ስሜ ጃምቦ ነበር። ኖ ኖ እዚህ ጋር ኮፒራይት ማንም መጀመሪያ የተወለደው በጣም ወፍራም ነበርኩ፣ ነው ለዛ ጃምቦ ነበር የሚለኝ ላይ የሰፈር በጥባጭ ስት ከልብሽ ነበር ያልሽው። እና አሁን አመንኩሽ ስትነግሪ የሰፈር በጥባጭ ድንጋይ እንወራወር ነበረ፣ ግቢው ተደብቀን ከዛ በቀዳዳ ምናምን ታያቸው ና ያቁኛል፣ ሰፈር ውስጥ ያኔ ማለት ነው፣ ልጅ እያለ አሁን እንኳን እንደዛ አይደለሁም። ግን እኔ እንጃ ልጅነቴን በጣም ነው ወደው አይ ቲንክ እስካሁን ድረስ በጣም በደስታ ያሳለፍኩት ዘመን ልጅነቴ ነው ብዬ አስባለሁ፣ አምናለሁ። በስንት አመትሽ ነው ወደ ካናዳ የመጣሽው? በዘጠኝ አመቴ። ልክ የዘጠኝ አመቴን አክብሬ እና በዘጠኝ አመትሽ ካናዳ መጣሽ። ቤተሰብሽ ከኤርትራ ነበሩ። እስኪ ንገሪኝ ስለ ቤተሰብሽ። በአባቴ በኩል አባቴም ኤርትራን የተወለደው ግን በስራና በትምህርት ምክንያት አዲስ አበባ መጣ። እናቴ አዲስ አበባ ተወልዳን ያደገችው ግን ቤተሰቦቿ ሁሉ ከኤርትራ ነው የመጡት፣ አያቶቼ ማለት ነው። ያ ግን እኛ አዲስ አበባ ነው ነው ተወልደን ያደግ ነው። ይሄ ቤት ውስጥ የተወራ ምናምን ነገር አይደለም። እናንተ ኤርትራዎች ናቸው ወይም እንደዚህ ናቸው ምናምን ተብለን አይደለም ያደግ ነው ግን ላይክ እንደዛም ማለቴ የማንነት ጉዳይ ኦልሬዲ ገብቶን ነበረ። ትግርኛ ብቻ ነበር የምትናገረው ቤት ውስጥ እንደ አንድ ሀገር አይነት ስሜት ስለነበረ ኢትዮጵያዊ ነን። ከልጅነቴ በጣም ብዙ ወዳቸው መዝሙሮች ነበሩ ወይም ዘፈኖች። አሁን አማርኛ ሳስተምር ቅዳሜ ቅዳሜ ከተማሪዎች ጋር ፀሐዬን እንዘምራለን። ፀሐዩን እንደዚህ ልክ እንደ ዛሬ ደመቅ ብላ ስትወጣ ልታስታውሱ ትችላላችሁ። ድምፅ የለኝም ጋን ኮመንት ምናምን አያስፈልግም። አብረን እንዝፈን ወይስ ብቻዬን? ብቻዬን ፀሐዬ ደመቀች ደመቀች ብርሃኗን ለእኛ ማለት አዎ አወቀች። እናሳጥረው። ፀሐይ ብርሃን ፈንጥቃ ከአድማስ ወደኛ መታ ጊዜ ጊዜ የመጨረሻው፣ በጣም እዚህ ጋር ችሎታ ስለሚያስፈልገኝ ይቀር። ስለዚህ የምታስተምሪያቸው ተማሪዎች እነማን እንደሆኑ ንገሪው። ህጻናቶች ናቸው። እድሜያቸው ከስምንት እስከ ዘጠኝ አስር ድረስ ይደርሳል። አብዛኛዎቹ ደግሞ አዳፕት የተደረጉ ናቸው በነጮች ወይም በሌላ ዜጋዎች እና ቅዳሜ ቅዳሜ እንዳልኩ በኢትዮጵያ ኮሚኒቲ አሶሲዬሽን ኦፍ ቢሲ የምንሰባሰብበት ቦታ አለ ኮሚዩኒቲ ሴንተር እዛ መጥተው ቡና ቡና እናፈላለን። ምግብ አለ፣ ጨዋታ አለ፣ ሙዚቃ አለ እና ለአንድ ሰዓት ተኩል ደግሞ አማርኛን ያስተምራለሁ። በቃ ማንነታቸውን እንዲያቁ፣ ኬት እንደመጡ የት እንደተወለዱ እና እነሱን ከሚመስል ህብረተሰብ ጋር ለመዋል ለመገናኘት፣ በጣም አስፈላጊ እና ኢምፖርታንት ነገር ስለሆነ እዛ ይመጣል። እስካሁን ድረስ ስለ ጨዋታ ስለ ቀልድ ምናምን አውርተናል። ና አንድ ከማለቁ በፊት ፕሮግራሙ ስለ አንድ ቁም ነገር ማውራት ትፈልጋለው ና የኢብራሂም ስራጅ ፋውንዴሽን ፌስቡክ ላይም ሊንክ አለ። የኢብራሂም ስራጅ ፋውንዴሽን የሚባል ፋውንዴሽን ጀምር ያለው በሂደት ላይ ነው ያለው። እስካሁን ድረስ ግን በጣም ከልቤ የማቀርበው ና ኢምፖርታንት የሆነ ስራ ነው ለኔ። ፋውንዴሽኑ የተጀመረበት ምክንያት አባቴ ወይም አጎቴ ያሳደገኝ ላሳደገኝ በሱ ስም የተመሰረተ ፋውንዴሽን ነው። የፋውንዴሽኑ አላማ ደግሞ ለኢትዮጵያኖች ና ለኤርትራኖች ቫንኩቨር ቢሲ ለሚኖሩት በአመት አንዴ ስኮላርሽፕ ለመስጠት ነው። አንድ ሺ ዶላር ነው፣ ምክንያቱም ሌላ ፋንዲንግ እስካሁን ስለሌለኝ እና ይሄ የተጀመረበት ምክንያት ከወጣቶች ጋር ወይም ከልጆች ጋር መዋል፣ ጊዜ ማሳለፍ፣ መርዳት፣ ማበረታታት አጎቴ ወይም አባቴ በጣም ነበር የሚያምነውና በሱ ስም እንደዚህ አይነት ፋውንዴሽን መክፈት እንዳለብኝ ወዲያውኑ የታወቀኝ። እናመሰግናለን አብርሃን በዓሉን ስላከበረች ይክራምን በጣም ነው የምናመሰግነው። ሙሉ ቪዲዮውን ፌስቡክ አት ቪኦኤ አማርኛ ላይ መከታተል ትችላላችሁ። መልካም አዲስ ዓመት ከጋቢና ቪኦኤ። አዲሱን ዓመት በማስመልከት እዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ቅዳሜ ዕለት የአምስት ኪሎ ሜትር የአንድነት የፍቅርና የመተባበር ሩጫ አድርገው ነበር የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ በተባለ የማህበረሰብ ተቋምና በወጣት የበጎ ፈቃድ አገልጋዮች የተሰናዳው የሩጫ ውድድር ላይ እዚህ አብሮኛለው የጋቢና ሹፌር ሄኖክ ሰማዝጌር አብሯቸው ቆይቷል። እየነዳ ነው፣ ፊቱን ማዞር አይወድም ሲነዳ። ወደ ፕሮግራሙ እንለፍ። ብቻ የኛ የኢትዮጵያ ባህል ነው። የምንሮጠው ደስ ስለሚለን ብቻ ሳይሆን አንድ ግብ ላይ ለመግባት ነው። ይህንን የኢትዮጵያውያንን አዲስ ዓመት ስናከብር ለማሸነፍ አንድ ሆኖ በህብረት መጓዝ ምን ማለት እንደሆነ እርስ በቁርጠኝነት አሳይተዋል። ይህም ደግሞ ለጋራ ጥቅማችን የሚበጀን ሲሆን ሁላችንም ኢትዮጵያውያን እስክናሸንፍ ድረስ የምናደርገው ነው። ይህም ደግሞ በኢትዮጵያዊነታችን እርቅ፣ ሰላምና ፍትህ እስከሚሰፍን ድረስ ሳናቋርጥ የምናከናውነው ሊሆን ይገባል። አንድ ሩጫ አዘጋጅ ለአዲሱ ኢትዮጵያ የጋራ ንቅናቄ ከዚህ ቀጥሎ ከአንደኛ እስከ ሶስተኛ የወጡትን ከነ ሰዓታቸው ብርሃኑ አለሙ አምስቱን ኪሎ ሜትር 1505 ከሴቶች አንደኛ ያወጣችው እናቴነች ዳምጠው 1821 ትንሽ ታደሰ እባላለሁ። የመጣሁት ከአዲስ አበባ ነው። አዲሱን ዓመት ለማክበር ነው። ይሄን ውድድር ይወጡ አንድ ላይ እንሆንና እናክብር። የሴቶቹን ውድድር ደግሞ አሸናፊ የሴቶች ውድድር ደግሞ አሸናፊ ነች። እንኳን ደስ አለ። እንደዚህ ተሰብስቦ ሲያከብሩ ምን ተሰማሽ? ደስ ነው ያለኝ በዓሉን እንደዚህ ተጠርቼ እንደዚህ በማክበሬ ደስ ብሎኛል። ወደፊትም እንደዚህ እንዲበዛ እፈልጋለሁ። አመሰግናለሁ። መልካም አዲስ ዓመት ለሞላው ኢትዮጵያ ሕዝብ። እኔ አትሌት ብርሃኑ አልሙ ይባላለው የመጣሁትም ከሜሪላንድ ስቴት ነው። እዚህ የመጣሁት ደግሞ ያው አንድ እስከምኖር ሮጣለን የሚል የሩጫ መድረክ በማዘጋጀት የአምስት ኪሎ ሜትር ውድድር ለመሳተፍ ና በዛም ደግሞ የኢትዮጵያን አዲስ ዓመት መግቢያ እንደመሆኑ እንኳን አደረሳችሁ የሚልም መልእክትን ለማስተላለፍም ያንን ደግሞ ከሌሎች ወገኖቼ ጋር ሆኜ ሴሌብሬት አድርጌ ለማክበር ነው የመጣሁት ደስ በሚል ሁኔታም አክብረነዋል። አስቀድመ ስትናገር አትሌቶች እንዴት ከተለያየ ቦታ መታችሁ በአንድነት ለማሸነፍ እንደምትሰሩ ስትናገር ነበር። አዎ አሁን ምን አለ መሰለ ብዙ ጊዜ አትሌቲክስ በራሱ ባህሪ ከማንኛውም የፖለቲካም፣ የዘር፣ የሃይማኖት፣ የቀለም ልዩነት ነፃ የሆነ መድረክ ነው። በፍጹም ነፃነት ነው እኛ አሁን ከተለያየ ማህበረሰብ ስል ግማሹ ከኦሮሚያ ከአማራው ክልልም ከተለያየ ክልል ተወልደን ልንመጣ እንችላለን። ከተለያየ ማህበረሰብ ተወልደን ልንመጣ እንችላለን። ሀገራችን ኢትዮጵያን ግን ስንወክል በአንድ ባንዲራዋ በአንድ አርማዋ ስር ነው ተጠልለን የምንሄደው። የህዝቦቿን አደራ ነው ይዘን የምንሄደው። እንደ አምባሳደር ነው ተሸልመን የምንሄደው እና እንደ አንድ ቤተሰብ ሆንን ነው በየውድድር ጎራው በየውድድሩ መድረክ ስንበላም አብረን ነው፣ ስንጓዝም አንድ ላይ ነው እና ፍቅራችንና አንድነታችን ሌላው ማህበረሰብ የሚያውቀን አንድ ኢትዮጵያ በመሆናችን ብቻ ነው። ስናሸንፍም ያችኑ የኢትዮጵያን ህዝብ መዝሙር ነው ምንዘምረው በዛ በታላላቅ እንግዲ አያለን ሀገራት የሚባሉ ሁሉ በሚሳትፉበት ኢትዮጵያኖች ብዙ ብዙ ጀግኖች አብቅላለች። ብዙ ጀግኖች የኢትዮጵያን ስምና ክብር ከፍ አድርገው እንዲውለበለብ አድርገዋል። እነ አበበ ቢቂላ እነ ሻምበል ማሞ ወልዴ እ ክቡር ዶክተር ሻለቃ ኃይሌ ገብረ ስላሴ እነ ደራርቱ ሁሉም በሙሉ አንዲቷን ኢትዮጵያ ነው ስሟን ሲያስጠሩ የነበሩት እና እንደ አንድ ቤተሰብ እንደ አንድ ጭራሽ እንደ መንትያ ነው የምንተሳሰበው እንጂ እንደዚህ አይነት የመከፋፈል ልዩነት በፍጹም በፍጹም አይቼም አላውቅም። እኔ በህይወት በታሪክ ውስጥ አትሌቲክስ የበለጠ ይገልጸዋል ብዬ አስባለሁ። አንድነት። አመሰግናለሁ። እኔም አመሰግናለሁ። ተጫዋች ገዳፊ ይባላለሁ። ከጎንደር ነው የመጣሁት። ዛሬ እዚህ ሶሊዳሪቲ ሙቭመንት የኢትዮጵያ አንድነት ሙቭመንት አብሬ ከኢትዮጵያኖች ጋር ለማክበር ነው የመጣሁት እና አላማውም አሁን ያለው ገቨርመንት ኢትዮጵያን ለመከፋፈል በብሄር ለመከፋፈል ያሰበውን በዛም ምክንያት የብዙ ዘመዶቻችን እየተጎዱበት ባለበት ሰዓት ያንን ከወገናችሁ አለን ለማለት አዲሱን አመት ደግሞ ለኢትዮጵያ ሕዝብ ካለበት ጨለማ ወጥቶ የሚቀጥ የዚህ የምን ይዘው አመት የተሻለና ፍትሕ የተሞላበት እንዲሆን ለመመኘት ነው የመጣሁት ዛሬ። ይባላለሁ ኖ ሰባዊ መብት ተሟጋች ነኝ። እና ዛሬ አንድ ሩጫ የመባል ኢቨንት ነበረ። አላማው ምንድን ነው? የው በሩጫ እኛ የታወኩ ሰዎች ነን። በሩጫ ስፔሻል ኢትዮጵያውያን በአዲስ አመት ሲሆን አንድ ነገር እኛ አንድ ላይ የሚያመታበት ነገር ማለት ነው እና ሩጫው ሲናሰብ ጥሩ ነገር ይመስለኛል። አንድ ላይ እንድን ሆን በምሮቱ ሰዎች ይሮጣሉ ምራምዱ ሰዎች ያራምዳሉ እና በቀወልመስ የምንገናኝበት ማለት ነው። የጅግጅቱ ይኸው አዲስ ዓመት ሆን ያው አዲስ ዓመት የውቃኑ ሳይደረስ በፊት ከሌሎቹ ሰዎች እንድቤት አስብ ማለት ነው እና ይኸው ዋና አይዲያ እሱ ነው። ስለዚህ ቤተሰብ መሰብሰብ ነው። ኤግዛክትሊ ቤተሰብ መሰብሰብ ነው። የእኛ ስሎገን ምንድን ነው? አንድ እስከምንሆን ንሮት እና አንድ ላይ ሆንን እናሸፈናፋለን ማለት ነው። አንድ ላይ ከሆንን ማለት ነው። ውስጣችን ያለ ነገር ነው። እና ዋና ደግሞ ምንድን ነው? ለእርቅ ንሮት፣ እርቅ ነው። እርቁ ከራሳችን ነው። እና አገራችን ያለን ፕሮብለሙን እናቃለን። አገር ቤት እያሉ እኛ እናቃለን። እና ይሄ ነገር ለማስተካከል ደግሞ እንደ አንድ ሰው እንደ አንድ ዜጋ መመልከት አለበት። ውስጣችን ያለ ጥላቻ መፈወስ አለበት ማለት ነው። ያ ምልክት ካለ ወንድሞች እና እህቶች፣ ዋና ዞሮ ዞሮ ኢትዮጵያዊ ነን አንድ ነን። ባንስማማ ገጂ ያለን ሂቺ ነገር ነው። ሂቺ ነገር ደግሞ መፍረስ የለበትም። ኖ ጅንጉርጉር ነው ይላሉ። ለምኖር ንብር በህይወት ምኖር አለበት። ያ ለናንተ የሚያስተላልፈው መልእክት ካለ ያው ብቻ ነው፣ በፍቅር እንኖር። እንግዲህ በመጨረሻ አበባ አየሆሽ ለምለም አበባ አየሆሽ፣ አንድ ግጥም አለ ሄኖክ ማለት ትችላለ። ጊዜ አለ ጊዜ የለሽም በሌላ ቀጥጠይበላብለው ጎኔን አለው የማን ነው እባብ ነው ጎኔ ያለው። ለማንኛውም መልካም አዲስ አመት፣ መልካም አዲስ አመት፣ መልካም ቆይታ